ፋሲል ኬንያ የሚገኘው ትልቁ የስደተኞች መጠለያ ዳዳብ ውስጥ ተጠልለው ከነበሩ አብዛኞቹ ሶማሊያውያንን ወደ ሀገራቸው መልሶ የማቋቋም እቅድ በተባበሩ መንግስታት የስደተኞች ከፍተኛ ኮሚሽን መታቀዱ ተሰምቷል። ስደተኞቹን ወደ ሀገራቸው ለመመለስ የታቀደው አሁን ሀገራቸው ተረጋግቷል በሚል ነው ወይስ ሌላ ምክንያት ይኖር ይሆን? አዎ፣ በፈረንጆቹ አቆጣጠር በሁለት ሺህ አስራ ሶስት ነው የሶማሊያ መንግስት፣ የኬንያ መንግስት እና የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን በዳዳብ የሚገኙ ሶማሊያን ስደተኞችን በፈቃዳቸው ወደ ሶማሊያ ለመመለስ የሶስትዮሽ ስምምነት ያደረጉት። በዛ መሰረት በተለይ ከሁለት ሺህ አስራ አራት ጀምሮ ስደተኞቹን ለመመለስ ጥረት እያደረጉ ነበረ። ሁለት ሺህ አስራ አምስት ላይ ስድስት ሺ የሚሆኑ ሶማ ማሊያዎችን መልሰዋል። አሁን ደግሞ የተባበሩ መንግስታት ከፍተኛ ኮሚሽን እንዳሳወቀው ሀምሳ ሺህ ስደተኞችን ወደ ሶማሊያ ለመመለስ እቅድ ይዘዋል። እስካሁን በዚህ ባለፈው ወር ብቻ አንድ ሺህ ሁለት መቶ ስደተኞችን መልሰዋል። ሶማሊያ መልሳ እየተረጋጋች ነው እና በዛ ምክንያት ነው ስደተኞችን የምንመልሰው ፈቃደኛ እስከሆኑ ድረስ የሚል ነው። እንግዲህ ፋሲል አንተም እንዳልከው በእርግጥ እቅዱ አሁን አዲስ ሳይሆን የተጀመረው ከአምና ነው። በእርግጥ ዩኤንኤችሲአር ወደ ሀገር ሲመልስ ፈቃደኝነት ላይ ተመስርቶ ነው። ዳዳቡ ከአምስት መቶ ሰማኒያ ሺህ በላይ ስደተኞች የሚገኙበት ቦታ ነው እና ምን ያህል ፈቃደኞች ናቸው ሶማሊያውያኑ ወደ ሀገራቸው ለመመለስ? እርግጥ ሻዬ እንዳልሽው ዳዳብ ስደተኞችን የሚያዛቅመው ወደ አምስት መቶ ሰማኒያ ሺህ ይደርሳል። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን ሶማሊያ ከተመለሱ በኋላ ስደተኞቹ ዳዳብ ያገኙት የነበሩትን መሰረታዊ ግልጋሎቶች የማግኘት እድላቸው በጣም የጠበበ ነው፣ መጠለያ፣ ትምህርት ለማግኘት ሊቸገሩ ይችላል የሚል ስጋት አለው። ከዛ ባለፈ ግን በተለይ እዚህ ናይሮቢ ውስጥ የሚገኙ ሶማሊያዎች እንዳናገርኳቸው ወደ ሀገራቸው ለመመለስ ፈቃደኞች ናቸው። ነገር ግን በሶማሊያ ውስጥ ያለው አለመረጋጋት ከፍተኛ ስጋት እንደሆነና በአሁኑ ወቅት መመለሱ ለደህንነታቸው አስቸጋሪ እንደሚሆን ነው የገለጹት። ከዛ በተጨማሪ ደግሞ የዓለም አቀፉ የሰብአዊ መብቶች ተሟጋች ቡድን ሂውማን ራይትስ ዋች የምስራቅ አፍሪካ ተመራማሪ ለቲሻ ባደርን በስልክ አናግሬያቸው ነበር። እርሳቸው እንደጠቀሱልኝ በተለይ ዳዳብ እንዲመለሱ ወደ ሶማሊያ ኢላማ ዲፕሎማ የተደረገባቸው ሰዎች ላይ የራሽን መቋረጥ፣ እንደዚው የስደተኞች ካምፕ ውስጥ ከፍተኛ የሆነ የደህንነት ችግር ስደተኞቹን ሳይወዱ በግዳቸው ወደ ሀገራቸው እንዲመለሱ እያስገደዳቸው እንደሆነ ከዛ በተጨማሪ ደግሞ ሶማሊያ ውስጥ ያለው አለመረጋጋት በአፍሪካ ሕብረት ጦርና በሶማሊያ መንግስት አልሸባብን ለመውጋት በሚደረገው ትግል እዚያውም የፌዴራል መንግስቱን ለማጠናከር የጎሳዎቹና የፌዴራል መንግስቱ የሚያደርጉት ግጭት በዛ ምክንያት ያለው በሶማሊያ ውስጥ ያለመረጋጋት እንኳን ከስደት ተመላሾቹም ሶማሊያ ውስጥ ያሉት ሰዎችን እያተፈናቀሉ ነው የሚገኙት እና በርካቶችን ተጎጂ ሆነዋል። የሶማሊያ ያለው የፌዴራል መንግስት ከስደት ተመላሾቹን ለመቀበልና ና ከለላ ለማድረግ ይገሉና በሶማሊያ ውስጥ ያለው አለመረጋጋት እንደ አንዱ የችግሩ አካል እየሆነ ነው የሚገኘውና በስጋት ነው የምናየው ብለዋል። ምናልባት ፋሲል ሶማሊያውያንን ስደተኞች ወደ ሀገራቸው የመመለሱ እርምጃ ላይ የኬንያ መንግስት ግፊት ይኖርበት ይሆን ወይ? እንደሚታወቀው ኬንያ የሶማሊያ ጽንፈኞች ጥቃት በተደጋጋሚ ደርሶባታል። ይሄ የጸጥታ ምክንያት ሊሆን ይችል ይሆን? በእርግጥ የኬንያ መንግስት በተለይ ባለፈው አመት መያዝያ ወር ላይ የ ጋሬሳ ዩኒቨርሲቲ ላይ ጥቃት ደርሶ ወደ አንድ መቶ አርባ ስምንት የሚሆኑ ሰዎች ከሞቱ በኋላ ዳዳብን ለመዝጋት በዛው አመት የሶስት ወር የቀነ ገደብ ሰጥቶ ነበረ እና ዳዳብ የሚኖሩ በመቶ ሺ የሚቆጠሩ ስደተኞችን ወደ ሶማሊያ ለመመለስ ቆርጦ ተነስቶ ነበረ። ከዛ በኋላ በተደረገ ዓለም አቀፋዊ ዲፕሎማሲያዊ ጫና ነው እንዲለሳለስ የሆነው እና በፈቃደኝነት ላይ የተመሰረተ ስደተኞችን ወደ ሶማሊያ የመመለስ ፕሮግራም ያደረገው። ይህንን ውሳኔ ከወሰኑ በኋላ የአሜሪካ መንግስት ውጭ ጉዳይ ሚኒስትር ጆን ኬሪ እንደዚሁ የተባበሩት መንግስታት የስደተኞች ኮሚሽን ዋና ጸሀፊ መጥተው ከፕሬዚዳንት ኡሁሩ ኬንያታ ጋር መክረዋል ሀሳባቸውንም እንዲለሰልሶ አድርገዋል አሁንም ቢሆን ግን የኬንያ መንግስት እየከሰሰ ያለው ዳዳቤ ስደተኞች ካምፕ ለአልሸባብ እንደ መናሀሪያ እንደሆነና ከፍተኛ ጥቃቶችን ኬንያ ውስጥ የሚያደርሱት ከዛ ተነስቶ እንደሆነ ነው በጣም አመሰግናለሁ ፋሲል ግርማ ከናይሮቢ ለሰጠህም ማብራሪያ እግዜር ይስጥልኝ አመሰግናለሁ